ከትግራይና ከሌሎችም አካባቢዎች ተሰደው ቀይ ባህርን በማቋረጥ ላይ ከነበሩ ኢትዮጵያውያን ፍልሰተኞች የተሳፈሩባት ጀልባ ባለፈው ሳምንት በመገልበጡ አሰጥመው ከሞቱት መካከል ከአርባ በላይ ለሚሆኑት ለቤተሰቦቻቸው መርዶ እንደተነገረ ተገልጿል። የመቀሌ ሪፖርተራችን አለም ፍሳሐ ተጨማሪ አለው። ከስምንት ቀበሌዎች አጽቢ ወንበርታ ወረዳ አርባ አንድ ወጣቶች በህገወጥ ስደት ወደ አረብ አገር ሲሄዱ ህይወታቸው ማለፉ የወረዳው ኮሚኒኬሽን ጽሕፈት ቤት ምክትል ኃላፊ መምህር ገብረ መድህን ገብረ እግዚአብሔር ገልጸዋል። እንደ መምህር ገብረ መድህን ማብራሪያ መጋቢት 29 2011 ዓ ም መድረሱና ሁሉም ወጣቶች ሲሆኑ አብዛኛዎቹ ሴቶች መሆናቸውን ገልጸዋል። ይህ ችግር ያጋጠመ ጀልባዋ ከመጠን በላይ በመጫንዋ ወጣቶቹ ሰለባ እንዲሆኑ፣ ወደ ህገወጥ ስደት ከሚያነሳሷቸው ነገሮች ራጥነት በአቋራጭ ለመለወጥ መፈለጋቸው መሆኑን መምህር ገብረ መድህን አክለው ገልጸዋል። የዚህ ሰለባ ከሆኑ ወላጆች አንዱ አቶ መብራቱ መዝገበ ናቸው። አቶ መብራቱ ጊደይ የሚባል የ2 የሀያ ስድስት አመት ልጃቸው በህገወጥ ስደት ምክንያት ልጃቸው ማጣታቸውን ይናገራሉ። እንደ አቶ መብራቱ ማብራሪያ ጊደይ መጋቢት 1912 ዓ ም ከአጥብ ተነስቶ ወደ መቀለ መሄዱ ለስራ ፍለጋ መሄዱን አቶ ምሁራት ይናገራሉ። መርደው በቤተሰብ እንደተነገራቸውና ሁኔታው ገና የላጣሩ መሆኑን አክለው ተናግረዋል። ሌላው የህገወጥ ስደት ሰለባ የ21 ዓመት ዕድሜ ወጣት ንጉሥ ገብረሃንስ ይባላል። እንደ የንጉሥ ወንድም ካልአይ ገብረስላሴ አገላለጽ ወንድሙ ለስራ ፍለጋ ከጥቂት ቀናት በፊት ወደ አረብ አገር ብሎ መሄዱን እንደሚያውቅ ይናገራል። አሁን ይህ መርዶ በቤተሰብ እየተነገረ ነው። ገና ሁለተኛ ቀናችን ነው። አንድ ወረዳ በአንድ ጊዜ በህገ ወጥ ስደት 41 ወጣቶች ህይወታቸውን ማለፉ የኮሚኒኬሽን ጽህፈት ቤት ምክትል ኃላፊ መምህር ገብረመድህን ማዘናቸውን በመግለጽ ለቤተሰቦች መጥናናት ተመኝተዋል። አለምፍስሐ ከመቀለ።